ረዳት የውጭ ጉዳይ ሚኒስትር ቲቦር ናዥ እና አምባሳደር ማይክ ራይነር ለበርካታ የዓለም አቀፍ መገናኛ ብዙኃን ጋዜጠኞች የሰጡትን ማብራሪያና መልሶች የጀመሩት የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ቀደም ሲል ያስተላለፉትን ኢትዮጵያ ውስጥ የተፈጠረውን የሰላም መደፍረስ ወደ አካባቢውም እንዳይስፋፋ ዩናይትድ ስቴትስ ያላትን ስጋት የገለጹበትን መልእክት በማጉላት ነበር። From the first attacks on November 3rd by the Tigray People's Liberation Front, TPLF, on Ethiopian National Defense Force bases in the Tigray region, we have publicly and privately highlighted our grave concerns. <laughs> ውጥረቱ ፈጥኖ እንዲያቆም ሰላም እንዲመለስ እናሳስባለን። የሲቪሎች ሁሉ ደህንነት መጠበቅ እጅግ አስፈላጊ ነው። የዩናይትድ ስቴትስ ዜጎች ደህንነት ጉዳይ ቀዳሚው ትኩረታችን ነው። አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ከተባበሩት መንግስታት ድርጅትና ከሌሎችም ጋር ሆኖ ትግራይ ውስጥ የሚገኙ የዩናይትድ ስቴትስ ዜጎችን ሁኔታዎች እንዲያሳውቅ ወደ ሌላ ቦታ ለማዛወር በቅርብ እየሰራን ነው። በዚህ በኩል የመንግስታቱን ድርጅት ድጋፍ እናደንቃለን። ትግራይ ውስጥ ለተጋለጡ ሲቪሎች ሰብአዊ ድጋፍ ፈጥኖም ኤምባሲው ከኢትዮጵያ ፌዴራል መንግስትና ከክልሉ ባለስልጣናት ጋር እየሠራ መሆኑንም ረዳት ሚኒስትሩ ገልጸዋል። ህወሀት አመራር በባህር ዳርና በጎንደር አይሮፕላን ጣቢያዎች እንዲሁም በኤርትራ ላይ ጥቃት ማድረሱን ማመኑን ያመለከቱት ናዥ ህወሀት ግጭቱን ዓለም አቀፍ ገጽታ ለማስያዝ እየጣረ ነው ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትሩ ማይክ ፖምፔዮም አደገኛነቱን ጠቅሰው አድራጎቱን ማውገዛቸውን አስታውሰዋል። የኤርትራ መንግስት በታጋሽነቱ እንዲቀጥልም ከመንግስቱ ባለሥልጣናት ጋር እየሰሩ መሆናቸውን አመልክተዋል። ውጊያው ፈጥኖ እንዲቆም ከዓለም አቀፍ አጋሮች ጋር ዋሽንግተን ዲሲ ውስጥም አዲስ አበባ ላይም እየሰሩ መሆናቸውንና ከኢትዮጵያ ዳያስፖራ ተጠሪዎች ጋርም እየተነጋገሩ መሆናቸውን ተናግረዋል። የህወሀት ወታደሮችና ታጣቂዎች ከአካባቢው ሲሸሹ ያደረሱት ሳይሆን አይቀርም ያሉትን ማይካድራ ውስጥ በሲቪሎች ላይ የተፈጸመውን ጭፍጨፋም እንደሚያወግዙ ረዳት የውጭ ጉዳይ ሚኒስትር ናዥ በመግቢያ ንግግራቸው ላይ አስታውቀው ምርመራ ተካሂዶ በጉዳዩ ተጠያቂ የሆኑ ሁሉ ሕግ ፊት መቅረብ እንዳለባቸውም አሳስበዋል። ኢትዮጵያ ውስጥ ብዙ ጋዜጠኞች የታሰሩበትን ምክንያት ለማጣራት ያሉበትን ሁኔታና የተመሰረቱባቸውን ክሶች ምንነትም ለማወቅ ከኢትዮጵያ ሰብአዊ መብቶች ኮሚሽንና ከመንግስቱ ጋርም እየሰሩ መሆናቸውን ገልጸዋል። ወደ አጎራባች ሀገሮች እየተሰደዱ ያሉ ኢትዮጵያውያንን ሁኔታና ደህንነት ከመንግስታቱ ድርጅትና ከሰብአዊ ተቋማት ጋር በመሆን እየተከታተሉ መሆናቸውንም ተናግረዋል። ረዳት ሚኒስትር ናዥ አሁን የተፈጠረው ሁኔታ ልቤን ሰብሮታል ብለዋል። በግል የሚሰማቸውን ረዳት ሚኒስትሩ ሲናገሩ፣ አንድ በግል የሚሰማኝን ስሜት መግለጽ እፈልጋለሁ። አንዳንዶች እንደምታውቁት ይህ ሁኔታ ልቤን ሰብሮታል። አምባሳደር ሆኜም ጭምር በኢትዮጵያ ኤርትራ ጦርነት ጊዜ ወደዚያው ሄጄ ነበር። ልክ እንደ አምባሳደሩ ራይነር ሁሉ እኔም አካባቢውን በደንብ አውቀዋለሁ ለኢትዮጵያ ሕዝብ በተለይ ደግሞ በዚያ ስርዓት እጅግ ለተጎዳው የትግራይ ሕዝብ እጅግ ከፍ ያለ ክብርና አድናቆት አለኝ። የአካባቢው ሀገሮች በዚህ ሁኔታ ውስጥ ድርሻ ይኖራቸው እንደሆነ የተጠየቁት ናዥ ይህቺ ከመቶ ሚሊየን በላይ ሕዝብና የሁለት ሺህ ዓመታት የመንግሥትነት ታሪክ ያላት ከሰሃራ በስተደቡብ በቅኝ ያልተገዛች ብቸኛ ሀገር በተለይ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከዘለቁ ወዲህ ለአጠቃላዩ አካባቢ ቁልፍ የሆነች ሀገር ነች ብለዋል። በምድር ላይ እጅግ ግዙፏ የባህር በር የሌላት መሆኗንም አንስተው በተለይ ጅቡቲ በባህር ወደብነቷ ለኢትዮጵያ እጅግ አስፈላጊ መሆኗን ተናግረዋል። ኢትዮጵያ በሶማሊያ፣ በሱዳን፣ በደቡብ ሱዳን ውስጥ መረጋጋት እንዲፈጠር ጥረቶችን ማድረጓንም አስታውሰዋል። ለረጅም ዓመታት ኢትዮጵያውያን ስደተኞችን የማስተናገድ ታሪክ ያላት ሱዳን አሁንም ተፈናቃዮችን እያስተናገደች መሆኗን ጠቅሰዋል። ከኤርትራ ጋርም በ1990ዎቹ መጀመሪያ ላይ ካካሄደችው እጅግ የመረረ ጦርነት በኋላ አሁን ሁኔታዎች መለወጣቸውና የተሻለ ግንኙነት መስፈኑንም ገልጸዋል። ናዥ some ኢትዮጵያ ለአካባቢው መረጋጋትን እየዘራች በአካባቢው አዎንታዊ ሚና መጫወቷን እንድትቀጥል ዩናይትድ ስቴትስ በጣም ትፈልጋለች። ደግሞም ኢትዮጵያን መንግስት መር ከሆነ ምጣኔ ሀብት ወደ ገበያ ምጣኔ ሀብት ማሸጋገር ከግቦቻቸው አንዱ የሆነው ጠቅላይ ሚኒስትር በያዙት መንገድ ሩቅ ባልሆነ ጊዜ ብልጽግናም ለአካባቢው ትዘራለች የሚል ተስፋ አለኝ። ከረዳት ሚኒስትሩ ጋር ለጥያቄዎች መልስ የሰጡት በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ራይነር። ኤምባሲዎቻቸው ለችግሮች መፍትሄዎችን ለመፈለግ ከያሉባቸው ሀገሮች ጋር በቅርበት እንደሚሰሩ ጠቁመው ኢትዮጵያ በአካባቢው ያላትን ቦታም እንዲህ ሲሉ ገልጸዋል። ቲቦር እንዳለው ኢትዮጵያ በመሰረቱ በአካባቢው ንጹሕ ጸጥታና ደህንነትን ወደ ውጭ የምትዘራ ሀገር እንደመሆኗ ይህ ሁኔታዋ ለእነርሱ ጸጥታና ደህንነት የሚኖረው ትርጉምም እንደሚያሳስባቸው ይገልጻል። ይህ በኢትዮጵያ ፌዴራል መንግስትና በህወሓት መካከል እየተካሄደ ያለው ውጊያ እጅግ እያሳሰበ ካለባቸው ጉዳዮች አንዱ፣ እንዲሁም መረጋጋት የራቀው አካባቢ ተጨማሪና እንዲያውም የበረታ ጦስ እንዳያሳርፍ የመሆኑ ጉዳይ መሆኑን ሁለቱም አሜሪካውያን ከፍተኛ ዲፕሎማቶች ደጋግመው አንስተውታል apparently ኤርትራውያን ጥቃት ከተፈጸመባቸው በኋላ አጸፋ ከመመለስ በመቆጠባቸው አመሰግናቸዋለሁ። ምክንያቱም የህወሓት አክራሪ አመራር ምናልባት የፈለገው ግጭቱን ዓለም አቀፍ ገጽታ ለማስያዝና በትግራይ አጠቃላይ ህዝብ ውስጥ የአገር ስሜት ነበልባል ለማራገብ ነበር። ኤርትራ በመቆጠቧ አድናቆታችንን እንገልጻለን። የኢትዮጵያ መንግስትም ሁኔታውን ለዓለም አቀፉ ገጽታ እንዲያስይዝ በንቃት እየጠበቀ መሆኑን እናውቃለን። ሁኔታው ከደፉ እንዳያልፍ አስችሏል ያሉትን የኤርትራን አቋምም ረዳት የውጭ ጉዳይ ሚኒስትር ቲቦር ናዥ በአድናቆት አንስተዋል። የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትር ቲቦር ናዥና በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ራይነር ትናንት ከዓለም አቀፍ መገናኛ ብዙሀን ጋር ባደረጉት ጋዜጣዊ መግለጫ እንዲሁም ሁለት መቶ ሺህ ኢትዮጵያውያን ይሰደዳሉ የሚል ስጋት ያለውን የዩኒሴፍ የሱዳን ተጠሪና ሱዳን ውስጥ ያለው የኢትዮጵያውያን ስደት ሁኔታ ሙሉ ሰብአዊ ቀውስ ሆኗል ያሉትን የዩኤንኤችሲአር ቃል አቀባይ ሀሳቦችን ያካተተ ዘርዘር ያለ ዘገባ ይዘን ላችሁ እንመለሳለን።